ችሎቱ ባለም አቀፍ የወንጀል ፍርድ ቤት እየቀረበ ያለው የእስልምና አክራሪው አህመድ አልፋቂ አልማህዲ ክስ ሊጠናቀቅ ጥቂት ቀናት ቀርተውታል። አልማህዲ እንደ አውሮፓውያን አቆጣጠር በ2012 በሚላ ከተማ ቲምቡክቱ የሚገኙትን ታሪካዊ ሐውልቶችና መስጊዶች በማውደሙ ምክንያት ለተከፈተበት ክስ ጥፋተኛ መሆኑን በማመኑ ፍርድ ቤቱ ውሳኔውን ለማሰማት ጥቂት ቀናት ብቻ ይቀሩታል። የአልማሃዲ ጥፋተኝነትና የሚጠብቀው የፍርድ ቅጣት በአስተርጓሚ በተነበበበት ጊዜ በእስልምና እምነት ተከታይ ሰዎች ተገፋፍቶ ድርጊቱን እንደፈጸመ ገልጾ ሌሎች ሙስሊሞች የእሱን ዱካ እንዳይከተሉም አሳስቧል። በእጅጉ አዝናለው በሰራሁት ስህተት ውስጤም በጣም ተነክቷል። ጥፋቴ ከእኔ አልፎ ቤተሰቦቼንና የቲምቡክቱን ማኅበረሰብ በመጉዳቱም እጅግ ተጸጽቻለሁ። አገሬ ማሊና ዓለም አቀፉ ማኅበረሰብ ላይም ባደረስኩት ጥፋት በጣም አዝኛለሁ። አልማህዲ በተጨማሪም አንሳር ዳይኔ በመባል የሚታወቀውን ታጣቂ ቡድን በመምራትና ከአልቃይዳ ነውጠኛ ቡድን ጋር በአንድነት የቲምቡክቱ የባህልና የታሪክ መገለጫ የሆኑትን በዩኔስኮ የታሪክ መዝገብ ላይ የሰፈሩትን እድሜ ጠገብ ግንቦች በማጥፋቱ ክስ ተመስርቶበታል። የፈረንሳይ የጸጥታ ኃይል እንደ አውሮፓውያን አቆጣጠር በ2013 ከአካባቢው እስከሚያስለቅቀው ድረስ ጥብቅ የሆነ የእስልምና ሕግ አስፍሮ እንደነበር ጠቅሷል። ዓለም አቀፉ የወንጀል ችሎት አይሲሲ በቀረበው ክስ ተከሳሽ ባህላዊ ቅርሶችን የማውደምን ክስ ሲያምን የመጀመሪያው ነው ብሏል። የዓለም አቀፉ የወንጀል ችሎት ዋና አቃቤ ህግ ፋቱ ቤንሱዳ የቲምቡክቱ የባህል ቅርሶች ላይ የደረሰው ውድመት በሰብአዊነት ላይ እንደ ተቃጣ ጥቃት ይቆጠራል በማለት ተናግረዋል። ስስ ስ ስ ስ ስ ስ ባህል ማንነታችን ነው። ከእኛ የቀደሙት ስዕሎችን፣ ቅርጻ ቅርጾችን፣ ሀውልቶችን፣ ታላላቅ ግንቦችን እና ሌሎችን ባህላችንን የሚያንጸባርቁ ስራዎችን ትተውልን አልፈዋል። ልባቸውና ነፍሳቸውን በእነዚህ የፈጠራ ስራዎች ላይ አስቀምጠዋል። በጊዜያቸው የነበረውን ባህልና እምነት ለቀጣይ ትውልድ ያስተላለፉበትም ነው። በስፋት የሚታየው የአክራሪ የእስላማዊ ቡድን ድብደባ፣ በተለይም በሶሪያና በኢራቅ በርካታ ታሪክ አዘል ጥንታዊ ሐውልቶች መጥፋት መቀጠላቸው አሳሳቢ ነው ብለዋል ቤንሱዳ። የሰብአዊ መብት ተከራካሪዎች በአልማህዴ ላይ ክስ መቅረቡ ትክክል መሆኑን ገልጸው፣ ሌሎች በማሊ በጦርነት ወንጀል የተሳተፉትም ለፍርድ መቅረብ ይኖርባቸዋል ብለዋል። አልማህዲ ለጥፋቱ እስከ ሰላሳ አመት በስር ሊቀጣ ይችላል። አቃቤ ሕጎቹ ግን ከ ዘጠኝ እስከ አስራ አንድ አመት ዝቅ እንዲል እንጠይቃለን ብለዋል።